አሁን ከመሸ የደረሰን ዜና ነው። የኤርትራና ሶማሊያ ላይ የተጣለው እገዳ ለአንድ ዓመት እንዲራዘም የተባበሩት መንግሥታት የጸጥታ ምክር ቤት በትናንትናው ምሽት ውሳኔ ሰጥቷል። የውሳኔው መዝገብ ከዚህ በፊት በቀረቡት ክሶች ላይ ተመርክዞ ሲሆን ኤርትራን አልሸባብን ትደግፋለች ከጅቡቲ ጋር ያልቋጨችው የድንበር ጉዳይ ማለትም እንደ ኤሮፓውያን አቆጣጠር በ2008 ያሰራቻቸውን ወታደሮች የመፍታት ክሶችን ያጠቃልላል። የምክር ቤቱ ዋና ጸሐፊ እንግሊዛዊው አምባሳደር ማቴው ራክ ክሮፍት ውሳኔውን አስመልክተው ሲናገሩ የኤርትራና የሶማሊያን ጉዳይ በተመለከተ ለጸጥታው ጥበቃ ምክር ቤቱ ፕሬዝዳንት እንደተገለጠው ከዚህ በፊት ተጽዕኖ ለውሳኔ በቀረቡ ከዚህ ቀድ በፊት ተጽፎ ለውሳኔ በቀረበው የሐሳብ ሰነድ ኤስ 2015 ዝባር 810 ድምፅ ለመስጠት የምትፈልጉ እጆቻችሁን አንሱ። የድምፅ አሰጣጡ ውሳኔ ይህን ይመስላል። 14ቱ በመደገፍ ድምፅ ሲሰጡ የተቃወመም የለም፣ አንድ ድምፅ ታቅቦ ግን ነበረ። ረቂቅ ሰነዱ 22 ዝባር 44 በመባል አልፏል ነው ያሉት። የኤርትራ መንግሥት በበኩሉ ውሳኔውን ሕግ የጣሰ በማለት አጣጥሎታል።